ከሶማሌ ክልል የቀድሞ ፕሬዚዳንት ጋር አቃቢ ሕግ በአባሪነት የከሰሳቸው 41 ተከሳሾች ዛሬም ፍርድ ቤት እንዳልቀረቡ ታወቀ። ቀደም ሲል ክሳቸው ያልተነበበላቸው ሁለት ተከሳሾችም ዛሬ ክሳቸው አልተነበበም። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛ ወንጀል ችሎት ቀደም ሲል በነበረው ችሎት በሰጠው ትዕዛዝ መሰረት በቀድሞ የሶማሌ ክልል ፕሬዚዳንት በእነ አቶ አብዲ መሐመድ ዑመር የክስ መዝገብ አቃቢ ሕግ ክስ መሰርቶባቸው እስከ ዛሬ ያልቀረቡትን ተከሳሾች ፖሊስ ዛሬም ማቅረብ አለመቻሉን በማስረዳት ተጨማሪ ጊዜ እንዲሰጠው ጠየቀ። ክስ ከተመሠረተባቸው አርባ ሰባት ሰዎች መካከል እስከ ዛሬ ፍርድ ቤት በመቅረብ ላይ የሚገኙት ስድስት ሰዎች ብቻ ሲሆኑ አርባ አንዱ በችሎት ታይተው አያውቁም። ፖሊስ ለፍርድ ቤቱ እንዳስረዳው ተከሳሾችን እስከ ዛሬ ማቅረብ ያልቻለው በተሰጠው አድራሻ መሠረት ሊያገኛቸው ስላልቻለ ነው። እስከ ዛሬ በችሎት እየተገኙ ያሉት ተከሳሾች ጠበቆች ይህንን የፖሊስን ማብራሪያ ተቃውመዋል። ደንበኞቻቸው ለሰባት ወር ያህል በእስር እንደቆዩ አመልክተው እስከ ዛሬ ያልቀረቡት ተከሳሾች በጋዜጣ ማስታወቂያ ወጥቶ ክሳቸው በሌሉበት እንዲታይም ጠይቀዋል። ከዚህ በተጨማሪም በችሎት እየቀረቡ ከሚገኙት የሁለቱ ተከሳሾች ክስ ዛሬም ሊነበብላቸው አልቻለም። ለዚህም ምክንያቱ የኢትዮጵያ ቴሌቪዥን ተርጓሚዎችን ሳያዘጋጅ በመቆየቱ እንደሆነ ታውቋል። ፍርድ ቤቱ በመጨረሻም ፖሊስ ያልተያዙትን ተከሳሾች በሚቀጥለው ቀጠሮ እንዲያቀርብ የኢትዮጵያ ቴሌቪዥንም ከአማርኛ ቋንቋ ወደ ሶማልኛ ቋንቋ የሚተረጉሙ ባለሙያዎችን ለዛሬ ለምን እንዳላዘጋጀ ምክንያቱን አስረድቶ በሚቀጥለው ቀጠሮ እንዲያቀርብ በማዘዝ ጉዳዩን ለማየት ለመጋቢት ሀያ ቀን 2011 ዓ ም ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ